ዘጠና ዘጠኝ በመቶ በላይ የአገሪቱን ፓርላማ የሚቆጣጠረው ፓርቲ ከመሪው ሞት በኋላ ምን አይነት ገንቢ የተሃድሶ ለውጦችን ያካሄድ ይሆን? የቱን ያህልስ አሳታፊ ይሆናል? የአዲሱ መንግሥት ፈተናዎችስ ድህረ መለስ ኢትዮጵያ በዝርዝር የሚዳሰሱበት በትናንትናው ምሽት የተጀመረ ውይይት ነው። ተሳታፊዎቹ ዶክተር ቆስጠንጢኖስ በርሄ በአዲስ አበባ ዩኒቨርሲቲ የድኅረ ምረቃ ትምህርት ፕሮግራም የህብረተሰብ ፖሊሲ ትምህርት መምህር፣ ሌላው ደግሞ ፕሮፌሰር መሳይ ከበደ ዩናይትድ ስቴትስ ውስጥ የኦሃዮ ክፍለ ግዛት በሚገኘው ዴተን ዩኒቨርሲቲ የፍልስፍና መምህር ናቸው። የፕሮግራሙ አዘጋጅና አቅራቢ አሉላ ከበደ ነው። ትናንት ማታ እልባት ካደረገበት ይነሳል ወደ ውይይቱ። ፕሮፌሰር መሳይ በዶክተር ቆስጠንጢኖስ በኩል የቀረበውን ሰምተዋል። አገሪቱ በትክክለኛ የዲሞክራሲ አቅጣጫ እየተጓዘች ነው፣ ለተከታታይ በርካታ ዓመታት አመርቂ የምጣኔ ሀብት እድገት እያስመዘገበች ነው፣ መንግስትም የፖለቲካውም ሆነ ሌሎች ሁኔታዎችን የመለወጥ ሙጥኑ እንደሌላው ይፋ አድርጓል ብለዋል። በሌላ በኩል ከትናንት በስቲያ ይፋ የሆነው የክራይሲስ ግሩፕ ዓለም አቀፉ የቀውስ አስወጋጅ ድርጅት የኢትዮጵያን ሁኔታ አስመልክቶ ኢትዮጵያ ከመለስ በኋላ በሚል ርዕስ ባወጣው ዘገባው የወቅታዊ ኢትዮጵያ ሁኔታዎችን መርምረዋል። ውጥረት ያለባቸው ችግር ሊያስከትሉ የሚችሉ የተለየ ትኩረት የሚሹ ሲል አስራ አምስት ገጽ ያለው ዝርዝር የያዘ ዘገባ አውጥቷል። በዚህ ውስጥ ዓለም አቀፍ ድርጅቶችና መንግስታትም ሊያደርጉ የሚገባቸው አስቸኳይ ጣልቃ መግባት ያለባቸው ወይም ተጽዕኖ ለማሳደር የሚሞክሩባቸው ያላቸውን ሁሉ በዝርዝር አንስተዋል። ምናልባት እርሱንም የመመልከት እድል ከነበረዎት አንዳንድ ዝርዝሮች እናነሳለን። ሁለቱን እንዴት ይመለከታሉ እርስዎ? ክራይሲስ ግሩፕ ያወጣውን ጽሑፍ አንብቤዋለሁ። የያዘው ልሳኔ ብዙ ኢትዮጵያኖች ደጋግሞ ደጋግሞ የተናገሩት ጥናት ነው እና ለምን እንደ ትልቅ ነገር ነው ተቆጠረ አይገባኝም። ምክንያቱም ወይ ማለት ነቾች ወይም ከውጭስ ከውጭ ከውጭ ስለተሳፈ እንደሆነ አላውቅም፣ ግን ይዘቱ ምንም ከዚ ፊት ተደጋግሞ የተነገሩ ነገሮችን ነው። እንግዲህ ምንድን ነው የአቶ መለስ መሞት ምንም ማያመጣም ምንም ማያስከትልም የሚለው አነጋገር ትክክል አይመስለኝም። ምክንያቱም አንደኛ መለስ ብዙን ነገር ስለሚቆጣጠሩ ሁሉን ነገር በኃይል ይዘው ስለነበር የእሳቸው መነሳት አዲስ ሁኔታን ይፈጥራል። ሁለተኛ ደግሞ እሳቸውን ተክቶ ልክ እንደሳቸው አገሪቱን በኃይልና በተማከለ ሁኔታ ለመምራት ቀባይነት ያስፈልጋል። አሁን ያሉት ኢህአዴግ ውስጥ ያሉት ወይም ሲፔሌክ ውስጥም ያሉትም ሰዎች የእሳቸውን ተቀባይነት የሚያገኙ አይመስለኝም። ስለዚህ ልክ እንደ በፊቱ ምንም ሳይለወጥ እንቀጥላለን ካሉ ያላቸው አማራጭ የበለጠ የባሰ ብዙ በኃይል የሚጠቀም ሁሉን ነገር የሚያስር መንግስት መሆን አለበት። ይሄ ደግሞ ችግሮችን ያባብሳል እንጂ አያቃልልም። ስለዚህ ያለው አማራጭ የለም እሳቸው የጀመሩትን ነገር እንዳለ መቀጠል ሳይሆን እኛ አሁን ባለን አቅም ምን ማድረግ እንችላለን የሚለው አስተያየት ሲመጣ ነው ለመነጋገር የሚገባው። ወደድም ጠላንም ያለው መንግስት አሁን በአቶ መለስ መሞት የተነሳ መዳከሙ አይቀርም እና በዛው መንገድ የሚቀጥል ከተባለ ያው በኃይል ብቻ መቀጠል ስለሚሆን ያንንም ኃይል ደግሞ ለመጠቀም አንድነት ያስፈልጋል። ፓርቲው አንድነት አለው ወይ? ምክንያቱም ከዚ በፊት ተደጋግሞ ተደጋግሞ ተነገረው ብዙ ተቀናቃኖች ስላሉ ብዙ የስልጣን ክፍተት ስለተፈጠረ እና የአቶ መለስ ተቀባይነት ማንም ስለሌለው በዚህ አኳያ እንደገና ስለሚገባ ይህ ምክክር ደግሞ ለፓርቲው ለአንድነቱ ላገዛዙ አደገኛ ነገር ስለሚሆን ያለው የፓርቲ ጥቅም አሁን ፖሊሲውን መለወጥ ነው፣ ባላቸው አቅም መምራት ነው። ጥቅማቸውን ነው የማሉት። እንቆ የስልጣን ላይ ካሉ መሄጃቸው መንገድ ይሄ ነው። መቀበል አይ የእሳቸው መሞት ለውጦችን ያመጣል። ስለዚህ እኛ የእሳቸውን ሁኔታ መከተል አንችልም፣ ሌላ አዲስ ፖሊሲ መቀየር አለብን ብለው መነሳሳት አለባቸው። ይህም ደግሞ ለኢትዮጵያ ጥቅም ሳይሆን ለራሳቸው ጥቅም ነው። እንዳንኩት ፓርቲው ይከፋፈላል። ተቀባይነት የላቸውም አሁን ያሉት ሰዎች። በህዝብም በኩል ቀውሱ ይመጣ ይችላል። ስለዚህ ይህ ሁሉ ነገር ሳይደርስ በፊት አስተዋይ በመሆን የለም ነገሮችን ማሻሻል አለብን ብለው መነሳሳት ነው። ፕሮፌሰር መሳይ፣ አቅጣጫዎችን በተመለከተ በስፋት እንመለከታለን። በዋናነት ግን መለወጥ አለባቸው የሚሏቸው የትኞቹ ፖሊሲዎች ናቸው? በአጠቃላይ አሁን የተያዘው በመልስ ተግባሪያ የሆነው ተቃዋሚ ኃይሎችን የመገለል ከፖለቲካው የማስወጣት፣ እንደተባለው በአንድ ፓርቲ የመግዛት አዝማሚያ ነው የተጀመረው እና ይህንን አዝማሚያ መቀየር አለባቸው እና ተቃዋሚ ኃይሎችን ማሳተፍ ወደ ፖለቲካው ስልጣን መጋበዝ ይኖርባቸዋል። ከዛ ዲያ ነው እንግዲህ አንዳንድ ሁኔታዎችን ለመለወጥ የሚቻለው። ነገር ግን መጀመሪያ የስልጣኑ ሁኔታ መወሰን አለን እና ይህን ስል ደግሞ ምን ማለት ነው? ይሄ መንግስት መሄድ ያለበት ሁሉን ወደሚያሳትፍ የጋራ መንግስት ነው። ሁሉም ማለት ምንነው ተቃዋሚ ኃይሎችን እራሱን ኢህአዴግን ጨምሮ ማለት። አሁን ዴሞክራሲ ስንጠይቅ ኢህአዴግ ይባረር፣ ኢህአዴግ ይውረድ የሚለው አነጋገር ለማንም አይበጅም። እኔ ከዚ በፊት ደጋግሜ ደጋግሜ ተነግር ያለው ጽፌ ያለው እንዲህ አይነት ምርጫ ማስቀመጥ ችግር ውስጥ ነው ኢትዮጵያን የባሰ ይከርዳታል። ያለው አማራጭ የጋራ መንግስት ማቋቋምና አንዳንድ ሁኔታዎችን ማስተካከል፣ የሽግግር ስርዓት መፍጠር እና ከዛ በኋላ ነው በምርጫ በተወሰነ ጊዜ ምርጫ ተደርጎ ያ ምርጫ ያኔ ቋሚ መንግስት ሊመሳሰት እና በዚህ አቅጣጫ ካሰቡ የራሳቸውን ስልጣንም ጥቅማቸውንም ሊያቆዩ ይችላሉ። የለም የበፊቱን መንገድ ነው የምንከተለው አሉ፣ በሌላቸው አቅም ስለሚያደርጉት የበለጠ ቀውስ ውስጥ ነው የሚገቡት። ባል መልካም ዶክተር ቆስጠንጢኖስ በእርስዎ በኩል ያነሱት መንግስት አዲስ አቅጣጫ የመከተል ፍላጎት የለውም ይላል በአንድ በኩል ፕሮፌሰር መሳይ እንደ ገለጹት ደግሞ በሌላው በኩል ነባራዊ ሁኔታዎች እንዳለ የመቀጠል ሁኔታን አይፈቅዱም የሚል አስተያየት ነው እየቀረበ ያለው። ቀደም ብዬ ያነሳሁትን ዓለም አቀፉን የቀውስ ተከታታዮች ቡድን ኢንተርናሽናል ክራይስ ግሩፕንም አስተያየት ብንጨምር ነገሮች ባሉበት ሁኔታ መቀጠል የሚያስችል አይደለም፣ ይበልጥ ውጥረት፣ ይበልጥም ያለመረጋጋት በአገሪቱ ብቻ ሳይሆን በንዑስ አጉራዊ አካባቢ ሁሉ ሊፈጠር ይችላል እስከሚለው ድረስ ይዘልቃል። እንዴት ያጣጥሙታል? በመጀመሪያ ይሄ ኢንተርናሽናል ክራይስ ግሩፕ ሪፖርት ለመመልከት ይቺ አለሁ። እነሱም የጽፉትን ነገር በየጊዜው እከታተላለሁ። በአንደኛ በኩል በአብዛኛው ኢንተርናሽናል ክራይስ ግሩፕ የጻፈው ነገር እውነታ ያዘለ ነገር ቢሆንም መደምደሚያዎቹ ያስቸግሩኛል። በአንድ በኩል ኢንተርናሽናል ክራይስ ግሩፕ አብዛኛው ጽሁፍ ላይ እናንተ ማይታችሁታል ራሳቸው የጻፉትን ነገር ነው ኮት የሚያደርጉት በ በሁለተኛ ደረጃ ደግሞ በዛ ላይ ያለው መደምደሚያ አንደኛ ኢትዮጵያ ውስጥ ችግር ገብታ ወደ ማትወጣበት ማጥ ውስጥ ትገባለች። ግጭቶች ይፈጠራሉ። በተለይም የጎሳና የኤትኒክ ዲቪዥን ሲመጡ እንደዚህ አይነት ጦርነቶች ይከፈታሉ። ሁለተኛ ደግሞ በአካባቢው አለመረጋጋት ይነሳል የሚል ድምደማ ነው። እኔ ኢትዮጵያ ውስጥ ምናልባት ኢትዮጵያ ውስጥ ያሉም ውጭ ያሉም ታሪክ አዋቂዎች ሊያርሙኝ ይችላሉ፣ አንድ ጎሳ ከሌላ ጎሳ ጋራ በግጭት ተይዞ የነበረበት ዘመን አላስታውስም፣ አላነበብኩም። እንደዚህ አይነቱ አዲስ ነገር የታሪክ መሰረትም የለውም። ከዚህ በፊትም አይተነው አናቅም። የምናየው በደቡብ ክልል ባለው ህዝባችን፣ በአፋር ባለው ህዝባችን በግጦሽ መሬት፣ በእርሻ መሬት፣ በውሃ እንደዚሁም ከብት በመቀማማት ብዙ ግጭቶች በፊትም ነበሩ፣ አሁንም ይካሄዳሉ። እነዚህ ግን ወደ ፖለቲካ ግጭቶች ይቀየራሉ የሚል ግምት የለኝም። ስለዚህ አንዱ መደምደሚያቸው ትክክለኛ አይደለም። ሁለተኛ መደምደሚያቸው ደግሞ ኢትዮጵያ ያለችበት ችግር ከዚህ ለማውጣት ኢንተርናሽናል ዶኖሮች የአሜሪካ መንግስት፣ የአውሮፓ ህብረት ኢንተርፌር ያደርጉ የሚል ጉዳይ ነው ያለው። እነዚህ ሀገሮች በማንም የውስጥ ሀገር ውስጥ ገብተው አገር ሰላም ሲያደርጉና ዲሞክራሲ ሲገነቡ አላየንም። ዲሞክራሲ ደግሞ የሚገነባው በህዝቡ ነው እንጂ በውጭ ሀይሎች መጥተው ዲሞክራሲ በግድ ሲያመጡ አይደለም። መልካም ዶክተር ቆስጠንጢኖስ እዚህ ላይ አንድ መሰረታዊ ጥያቄ ማንሳት አለብኝ። እንዳመለከቱት በድምዳሜው አለመስማማት ይቻላል። ያ አንድ ነገር ነው። ነገር ግን በሪፖርቱ የተጠቀሱት ዋቢ ሰነዶችና ሌሎች መረጃዎችን አስመልክቶ የቀረበውን በአግባቡ መመልከት ወይም መዳሰስ አለብንና ና በተለይ አስራ አምስት ገጽ ያለውን የአለም አቀፉን የክራይሲስ ግሩፕ ጥናት አስመልክቶ የራሱን መረጃዎች መልሶ የሚጠቅስ ብለውታል ፕሮፌሰር መሳይል ለሌላ ምክንያት ተደጋግሞ የተነሱ ከማለታቸው በቀር በይዘት ልዩነት ያመጣዋል መሰለኝምና ከፊት ለፊት የሰነዶቹን ይዣለኝ የኢትዮጵያ መንግስት የተለያዩ ሰነዶች ይጠቅሳሉ። በሌሎች ማናቸውም ጥናቶች እንደምናየው አንዳንድ ጊዜ ግማሽ ገጹን የሚሸፍን በዋቢ የተጠቀሱ መረጃዎችን፣ የመንግስት ሰነዶችን፣ ዓለም አቀፍ የመገናኛ ብዙኃንን ራሳቸው ያደረጓቸውን ቃለ ምልሶች በእርግጥም የራሳቸው ምንጭ በመሆናቸው በማሳያነት ያነሳሉ። እርስዎ መምህርም ኖትና መረጃዎች በአግባቡ የተጠቀሱበት ጋዜጠኞች መረጃ ስንፈልግ የምናያቸውን ያሳያሉ ሌሎች ዓለም አቀፍ ድርጅቶች እና የመገናኛ ብዙሀንም በዋቢነት ያነሳሉ። ምንድን ነው ችግሩ? ይህንን ለማለት ያልኩበት ምክንያት አንደኛ ይሄ በምርምር ደረጃ እንደ ወረቀት የምንመለከተው አይደለም። ምክንያቱም የምርምሩ መሰረታዊ ይዘት ሊያሳዩ የሚችሉ የሜቶዶሎጂ የምንላቸው የሌለው መሆኑ በሁለተኛ ደረጃ ደግሞ የምርምር ጥያቄዎች በአግባቡ ተቀምጠውበት እነዛን ጥያቄዎች ለመመለስ የተቀመጠ አለመሆኑ። በሶስተኛ ደረጃ ደግሞ እነዚህ በዋቢ የሚጠቅሳቸው ጉዳዮች እኔ ሙሉ በሙሉ ስተት ነው አላልኩም። ከ ከመጀመሪያ ትክክለኛ እውነት ያዘሉ ብዙ ነገሮች አሉት ብዬ አለሁ። ግን ይህንን እዛ ድምዳሜ ለመድረስ አሁን የደረሰበት ድምዳሜ ለመድረስ ኢትዮጵያ ውስጥ የሚፈጠረው ጦርነት አካባቢውን በሙሉ ይበክላል ለሚለው ድምዳሜ ለመድረስ ግን በቂ የሆነ ዋቢ የለውም ያልኩበት ምክንያት ይሄ ነው። ይህንን ካል በኋላ ግን ሀገሪቱ ውስጥ ያለ ሁኔታ አሁን ምናልባትም ወደ ኋላ መለስ ብለም ስንመለከተው ከለንደኑ ስብሰባ ጊዜ ጀምሮ የተቃዋሚ ሀይሎች ሆኑ ኢህአዴግ አብሮ ሲሰበሰቡ ቆይተዋል። ከዛም በኋላ ምርጫዎች ተካሂደዋል ኢትዮጵያ ውስጥ በተለይም ሁለት ሺ አምስት እንደኛ ሀገር አቋጥር ሺ ዘጠኝ መቶ ዘጠኝ ሰባት የተካሄዱ ምርጫ ወደ ስምንት ወር ጊዜ የሚዲያ ሽፋን ተሰጥቶት ብዙ ውድድር ተደርጎ ከዛ በኋላ የተቃዋሚ ሀይሎችም እንደ መንግስት መንግስትም ራሱ የተቀበለው በርከት ያለ አዲስ አበባን ጨምሮ የያዙበት ወቅት ነበረ። በእነዚህ ጊዜያት ውስጥ እነዚህን ውይይቶች ስመራ ስለነበረ ምን አይነት ሁኔታ እንደነበረ አቃለሁ በኢህአዴግም በተቃዋሚ ሀይሎችም መሀል ማለት ነው። ከዛ የነበረው ሁኔታ እንግዲህ ሁላችንም ስለምናውቀው ወደዛ መሄዱ አስፈላጊ አይመስለኝም። መንግስትም ክንዱን አበርትቶ ተቃዋሚዎቹ ስልጣን እንዳይዙ አሸንፈናል ያሉትን ወስዶብናል ነው ያሉት። ኢህአደግም እነዚህ ሰዎች ረብሻና ሁከታ እየፈጠሩ ነው ብሎ እነሱን እስር ቤት ከከታቸው በኋላ አዲስ አበባ ውስጥ መቶ በመቶ ያገኙትን የምርጫ ሁኔታ በወረዳ ምርጫ ላይ መቶ በመቶ ለኢህአደግ መሄዱ ከዛ ኋላ ሁለት ሺ አስር ደግሞ የነበረው ምርጫ እንደዚሁ ኢህአዴግ ዘጠና ዘጠኝ በላይ ፐርሰንት አግኝቶ ስልጣን የያዘበት ሁኔታ ነው እና እኔ አንድ የሚቸግረኝ ነገር ሁሉንም የሚያሳትፍ የሽግግር መንግስት የሚባል ማንን የሚወክሉ ሰዎች ናቸው? እዚህ ሽግግር መንግስት ውስጥ የሚገቡት እንዴት ነው ውክልናቸው የሚታወቀው? የትኛውን ህዝብ ነው የሚወክሉት? እና ያንን ህዝብ የሚወክሉትስ በ በምርጫ ያስቀመጣቸው ናቸው ወይስ እያንዳንዳችን የፖለቲካ ፓርቲ አቋቁመን ዛሬ እዛ ሽግግር መንግስት ውስጥ እንግባ የምንልበት ሁኔታ ነውና እነዚህን ጥያቄዎች መመለስ ምናልባት ፕሮፌሰር የተሻለ ሁኔታ ላይ ይሆናሉ ብዬ ስለማስብ ሚሻል ይመስለኛል። መልካም ወደዛ ከመሻገራችን በፊት ግን ተከታይ መሰረታዊ ጥያቄ ላንስ አለሁት። መንግስት በይፋ እንደገለጸው እርሶም ደጋግመው እንደጠቀሱት አዲስ ለውጥ አዲስ አቅጣጫ አይኖርም ያለው በአንድ በኩል አለ፣ ሌሎች ያነሷቸውም ጥያቄዎች መካተት አለባቸው የሚለው ሀሳብ በሌላ በኩል አለ። በእርሶ እይታ ኢትዮጵያ ድህረ መለስ እንደ አቅጣጫ ማየት ያለባት በፖለቲካው ረገድ ሊሻሻሉ ሊሰራባቸው ሊመረመሩ የሚገባ ሁኔታዎች አሉ ብለው ያምናሉ? አዎ እኔ በግሌ የማምንባቸው ነገሮች አሉ። በአንድ በኩል ኢትዮጵያ ውስጥ ከረጅም ዘመናት የፊውዳል አገዛዝ ና የወታደር አገዛዝ ወጥተን ነው እዚህ መድረስ የቻልነው እና እነዚህ ደረጃ በምንደርስበት ጊዜ ህዝቡ አዲስ የዲሞክራሲያዊ ባህል ወይም ደግሞ ፖለቲካል ካልቸር የምንለው ለማዳበር የሚችልበትን መንገድ ፈር መክፈት አለብን። ይሄ እንግዲህ የሚሆነው በሁለት መንገድ አይደለም። አንድ የገዢ መደብ ወይም ደግሞ አንድ በስልጣን ላይ ያለ መንግስት እንደዚህ አይነቱን ነገር ማድረግ ይጠበቅበታል ብዬ በአምንም። በህብረተሰብ ውስጥ ያሉ ክፍሎች፣ ምሁራን፣ ህዝባዊ ድርጅቶች እንደዚህ በመንቀሳቀስ የህዝቡን የፖለቲካ ባህል ማዳበር ይገባቸዋል። ያ የዳበረ የፖለቲካ ባህል ነው ከዛ ናቸው እንግዲህ ጠንከር ያሉ ፖለቲካ ፓርቲዎች ወጥተው የህዝቡን የኢኮኖሚ፣ የሶሻል፣ የፖለቲካ ጥቅምና የወደፊት የሚሄድበትን አቅጣጫ እያስመለከቱ ይህንን የፖለቲካ ስልጣን መያዝ የሚችሉት ማለት ነው። እንግዲህ እንደዚህ አይነቱ የሽግግር መንግስት የሚቋቋም ቢባል እንደዚህ አገር ውስጥ በህዝቡ መሀል ገብተው ህዝቡ የሚፈልጋቸው ህዝቡ በምርጫ ሊመርጣቸው የሚችል ህዝቡን ማሰባሰብ የሚችሉ ድርጅቶች መፍጠር ይገባል ብዬ ነው የማምነው። ይሄ ሁኔታ ቅድም እንዳልኩት በሁለት ሺ አምስት ምርጫ ጊዜ ትንሽ ብልጭ ታያየንበትና ህዝቡ አማራጮችን የተመለከተበት ጊዜ ነበረ። ያንን ጊዜ መልሰን ለማምጣት ይገባል የሚል ግምት አለኝ። በሁለተኛ ደረጃ ደግሞ ሀገሪቱ በኢኮኖሚ አድጋለች ብለናል። ሀገሪቱ በብዙ ኢንተርናሽናል ድርጅቶች እንደሚያመለክቱት በጥሩ ፈር እየሄደች ነው የምንለው ግን በመጀመሪያ ኢንተርቪዋችን እንደገለጽኩት ሀገራችን ውስጥ ያለው ድህነት፣ ሀገራችን ውስጥ ያለው መሀይምነት፣ ሀገራችን ውስጥ ያለው የህዝብ ኑሮ ለማሻሻል የሚቻልበትን ፈር ለመቅደድ አንደኛ ከፍተኛ ውይይት የሚያስፈልገውና የመንግስትና የገዢው ፓርቲ ጉዳይ ብቻ ሳይሆን የህዝብ ጉዳይ መሆን ስለሚገባው ይሄ ብሔራዊ ውይይቶች የሚያስፈልጉት ጉዳይ ይመስለኛል። በሁለተኛ ደረጃ በፖሊሲ ደረጃ የተቀመጡት ለምሳሌ እንደ ቴሌኮሚኒኬሽን ስንመለከት ቴሌኮሚኒኬሽን ፕራይቬታይዝ ሲሆን ዓለም ውስጥ በሙሉ የተሳካለት ሁኔታ ሆኖ መንግስታትም ጥቅም እያገኙ ህዝብም ጥቅም እያገኘ ወደ ሀያ አንደኛው ክፍለ ዘመን ለመሸጋገር የቻልንበት ሁኔታ ነው። ኢትዮጵያ ውስጥ ግን ያለው ሁኔታ የቴሌኮሚኒኬሽኑ የኢንተርኔቱ ጉዳይ በከፍተኛ ደረጃ ችግር ስለሆን እሱን እንደዋቢ ጠቅሰን እንደዚህ እንደዚህ አይነት ፖሊሲዎች መቀየር ይገባቸዋል ብዬ ነው የማስበው። ምናልባትም እንደዚህ አይነት ነው ነገር መቀየር ህዝቡ የተሻለ የወጣ አለማዊ እድገት ሊያሳይ የሚችልበትን መንገድ ሊፈጠር ይችላል ብዬ ነው የማስበው። እንደዚህ አይነቱ ብሔራዊ እርቅና ብሔራዊ እድገት እንፈልጋለን በሚባልበት ጊዜ ረጋ ባለ መንፈስ የሀገር ሽማግሌዎች ማለት በድሜ ሳይሆን በትምህርት በልምድ የጠነከሩ ሰዎች ገብተውበት ይህንን ጉዳይ አንድ ደረጃ እናደርስ ብለው የፖለቲካ መጫወቻ ሜዳውን ማስፋት የሚቻልበት መንገድ ሊመጣ ይችላል የሚል ግምታለኝ። አድማጮች የምትከታተሉት ከዋሽንግተን ዲሲው የአሜሪካ ድምጽ ራዲዮ ጣቢያ የአማርኛው ቋንቋ አገልግሎት የሚተላለፈውን ስርጭት ነው። በአንኳር ወቅታዊ የኢትዮጵያ ጉዳይ ላይ ያተኮረ ውይይት ነው። ርዕስ ድኅረ መለስ ኢትዮጵያ፣ ሊሆኑ የሚችሉ ሁኔታዎች፣ አዎንታዊ መንገዶችና አማራጮች እንዲሁም ፈታኝ ሁኔታዎችን ለመመርመር የሚጥር ውይይት ነው። ውይይታችን ይቀጥላል። ወደ ውይይቱ እንመለሳለን። እንግዶቼ ከአዲስ አበባ ዶክተር ቆስጠንጢኖስ በርሄ እንዲሁም ከዚህ ከዩናይትድ ስቴትስ ከዴተን ኦሃዮ ፕሮፌሰር መሳይ ከበደ ናቸው። ወደ ውይይቱ እንመለስ። ይሄ የመጠፋፋት ወይም ደግሞ በስልጣን ላይ ያለውን ገዢ ፓርቲ በማጥፋት ለውጥ የማምጣት ወይም አዲስ ነገር የመፍጠር ሀሳብ አያዋጣም፣ አያዛልቅም። ስለዚህ የፖለቲካ ምህዳሩን የሚያሰፉ ሁኔታዎችን መመልከት ነው ብለዋል። የአሳታፊነት ግን ስልጣን ላይ ያለውን ገዢ ፓርቲ አይመለከትም? ይመለከቷል። እሱን እኮ ከመጀመሪያ ብያለሁ። መንግስትም የገዢው ፓርቲም ይሄ ኃላፊነት ቢኖሩበትም ይሄ አጠቃላይ ኃላፊነት የኢትዮጵያ ህዝብ ኃላፊነት መሆን ይገባዋል እንጂ የአንድ ፓርቲ ወይም መደብ ኃላፊነት ብቻ አይደለም ማለት ለማሳየት ነው እንጂ ያ ፓርቲ ይህንን ኃላፊነት ከዚህ በፊት ተረክቤ ተቃዋሚዎች የሚዲያም ጊዜ ተሰጥቷቸው ከመንግስትም መዋለ ንዋይና በጀት ተመድቦ እንዲሳተፉ አድርጌ እነሱ ራሳቸው ስላልፈለጉ ሄዱ ብሎ የሚናገርበት በጣም በርካታ ጊዜ ነው እና ይህንን መንግስትን እንደገና ለምን ይህን አላደረክም ብሎ መጠየቅ ማለትም የገዢውን ፓርቲ ይህን አላረክም ብሎ መጠየቅ እንዴ እንደዚህ ማርገናል ከዚህ በፊት የሚል መልስ ውስጥ ይከተናል ከሚል ነው። እንግዲህ ሰፋ ያለ ሕዝብ ስብስብ መኖር አለበት የሚል ነገር የጨመርኩበት መልካም ፕሮፌሰር መሳይ፣ በቀጥታው ደርሶ ልለፍ ሌላ ጥያቄ አላስከትልም። ቀደም ሲል በርካታ ሀሳቦች ተነስተዋል። በዶክተር ቆስጠንጢኖስ በኩል የቀረቡትን ሀሳቦች እና በአማራጭነት ሊታዩ በእርግጥም አዎንታዊ ለውጥ ማምጣት ያስችላሉ የሚሏቸውን ነጥቦች ያስጨብጡ ነው። አዎ ዶክተር ቆስጠንቲኖስ ባሉት በብዙ አንፃሩ እስማማለሁ። እንግዲህ አንዳንድ ዙሮች ተናግረዋል። በዝርዝር ማቅረብ ሳይሆን ው አንደኛ በእርግጥ ትልቁ ጥያቄ ዴሞክራሲያዊ ባህልን እንዴት እንገነባለን ነው። ባህልን ብቻ ሳይሆን ደግሞ ያሉት የመንግስት ተቋማት እንዴት ከመንግስት ቀጥታ ተጽዕኖ ስራቸውን ሊያከላውኑ ይችላሉ። ለምሳሌ እንደ ፍርድ ቤት ያሉትን ብንወስድ ይሄ ሁሉ ጊዜ የሚጠይቅ መተማመንን የሚጠይቅ ስራ የሚታይ እድገት ነው ሊሆን የሚችለው እና ለዚህም ነው እኔ የሽግግር ሁኔታ ያስፈልጋለን ብለው ቀጥታ ወደ ምርጫ መሄድ ሳይሆን ማለት ብቻው እንግዲህ አንዱ አሸናፊ፣ አንዱ ተሸናፊ፣ አንዱ ሊገለል፣ አንዱ ስልጣን ሊይዝ ወደሚለው አቅጣጫ ከሄደ የምፈራው ወደ ግጭትና ወደ ጦርነት ይሄዳል። ምክንያቱም አንድ አንድን ስልጣን የያዘ ሀይል ዝም ብለው ውረድ ብንለው ያ ስልጣን በራሱ ችግር ካልገጠመው በስተቀር የሚወርድበት ምንም ምክንያት የለውም። ማሳየት ያለብን እንግዲህ ምንድን ነው ዋና ነገር ይህንን ሁኔታ ማድረግ ለራሱ ዘለቄታ ጥቅሙ ይበጃል በሚለው ነው። በጥቅም ነው መነጋገር ያለብን አሁን። እና የቱ ነው የሚያዋጣው? የቱ ነው የዘለቄታ ጥቅም የሚያመጣው? እዚህ ላይ ያለው መንግስት ከፍተኛ ችግር ላይ እንዳለ ግልጽ ነው። እዚህ ላይ ይሄ ምንም የሚካድ ነገር ያለ አይመስለኝም። የፖለቲካው ሁኔታ መፍትሄ አላገኘም ማለት ንጉሳዊ መንግስት የደርግንም መንግስት የተጣለው የለም ስልጣን አካፍልም ወይም በአንድ ቡድን የተያዘ ስልጣን ነው በሚለው ነው እንግዲህ ያ ሁሉ አብዮትና ሌላም ደግሞ ጦርነት የተነሳው። ስለዚህ አሁንም ቢሆን ያው መቀበል ያለብን ስልጣኑ ግለሰቦች እንደተያዘ ነው። በተወሰኑ በጥቂት ሰዎች የተያዘ ስልጣን ነው። ይህን ምንድን ነው እና የማሳተፍ የመጋበዝ የፖለቲካውን ስፋት መሬት ማስፋት በምንም አይነት መንገድ እየተዘረገ አይደለም። ስለዚህ የተወረሰው ችግር ያ የተማከለ መንግስት ከዞ የጀመረው የነበረው የተማከለ መንግስት እንዳለ ነው። ይሄ የተቋቋሙት ክልሎች ምንም እስከዚህ የስልጣን መካፈል ሀይል የላቸውም። ያው አንድን አንድን ህዝብ እንግዲህ በራስ ቋንቋ ተናገር ማለት ስልጣን መስጠት አይደለም። ይሄ ደግሞ በወረቀት ላይ ብቻ ሳይሆን በትክክል በኢኮኖሚ ውሳኔ፣ በትምህርት ውሳኔ፣ በሁሉ ውሳኔ ክልሉ ራሱን መታደር መቻል አለበት፣ የማዕከል መንግስት ሳይገባበት። እንዲህ አይነት ሁኔታ እዚህ ለመድረስ ገና አልተሞከረም። በተያዘ ሁኔታ ሊኬድም የማይቻል ስለዚህ ይሄ መፈታት አለበት። ሰላም በሰላም ላይ የተመሰረተ መንግስት ለማቆም ሌላው የኢኮኖሚ ጥያቄ ነው መልካም የመጨረሻ ነጥብና አድርግ ፕሮፌሰር መሳይ አሁንም ከዶክተር ቆስጠንጢኖስ ልነሳ በመጨረሻ የጠቀሷቸውን ጨምሮ የተለያዩ መንግስታትና ሰብአዊ መብት ተቋማት ገዳቢ ህጎች የሚሏቸው የጸረ ሽብር ህጉን ይጨምራል የዜጎችን መብት ይገድባሉ ያላግባብ በሰበብም ዜጎችን ለእስር ለመዳረግ ይውላሉ ብለው ይከሳሉ እንዲሁም ቀደም ብላችሁ ሁለታችሁ የሚያነሳችሁት የፖለቲካ ምህዳሩን ማስፋት ነጻ የመገናኛ ብዙሀንን እንቅስቃሴ መፍቀድ የሰብአዊ መብት ና ነጻ ተቋማት ምስረታቸው በዓለም አቀፍ ተቋማት በለጋሽ ሀገራት ጨምሮ በመሰረታዊነት በተደጋጋሚ የሚነሱ ናቸው። ዜጎችን በተለያየ መድረክ ያነሷቸዋል። እነኚህ መሰረታዊ የሚባሉ ጉዳዮች ላይ የሽግግር መንግስት ጥያቄ ለጊዜውን እናቆየውና መሰረታዊ ለውጥ ማምጣት ይቻላል ብለው ያምናሉ ዶክተር ኮንስታንቲኖስ? እንግዲህ መንግስታት በተለያየ ደረጃ አፍሪካ ውስጥ ብቻ ሳይሆን ሌላም ሀገር እንደዚህ አይነት ህጎች ያወጣሉ። በእናንተው ሀገር ትልቅ ዴሞክራሲ ያለበት የሚባል ሀገር ዋንታናሞ ቤይ ከአሜሪካ ህገ መንግስት ውጭ ና ህግ ውጭ የአሜሪካ ፕሬዝዳንት ሰዎች አስረው ሲደበድቡ የኖሩበት ስንት አመት ነው? ዘጠኝ አመት፣ አስር አመት አልፎታል። እና መንግስታት እንደዚህ አይነት ሌቨሬጅ የላቸውም ማለት አይደለም። ግን ይህንን ነገር ሀይል እና የመንግስት ስልጣን እንዲሁ አንዱ ለሌላው በወርቅ ማንኪያ የሚያስረክበው ሳይሆን ትግል የሚጠይቅ ትግሉ የሚጠይቅ ሰላማዊ ትግል የሚጠይቅ ምክንያቱም ሀገራችንን ወደ ጦርነት እንደገና እየገፋን ለዘመናት ያሳልፍ ነው። እንግዲህ ሶስት ሺህ አመታት ጦርነት ያልነበረበት ችግር ያልነበረበት አንድ አስር አመት አልነበረም። ወደዚህ አቅጣጫ እንሄድ የሚባል ከሆነ መፍትሄ ያለው ነገር አይደለም። ዶክተር ቆስጠንጢኖስ ግን እሱን ተሻግረን የተጨበጡ አምስት ነጥቦች አንስ ችሎታ አለው። በተደጋጋሚ የሚነሱ የእርስን እምነት እንዲያንጸባርቁ ድል እየሰጠው ነው። የፖለቲካ ምህዳርን ማስፋት፣ የመገናኛ ብዙሀን ነጻነት መፍቀድ፣ ነጻ ተቋማት እንዲመሰረቱ ማድረግ፣ ገዳቢ ህጎችን ማንሳትና ዜጎች በነጻ መንቀሳቀስ እንዲችሉ መፍቀድ የሚሉ ናቸው። እነኚህ ላይ ያሉትን በተጨባጭ የሚነሱ መሰረታዊ ነጥቦች ያንሱልኝና መደምደሚያ እናድርግ። በእነዚህ ነጥቦች ላይ የመገናኛ ብዙኃን ለህዝቡ በሙሉ ክፍት ሆነው እያንዳንዱ ሰው የራሱ ቴሌቪዥን የራሱ ሬዲዮ ጣቢያ የማቋቋም ሁኔታ የተወሰኑ የግል ድርጅቶች ብቻ ነው የተፈቀደላቸው። ይሄ ተስፋፍቶ መቀጠል እንዳለበት እኔ በትክክል አምንበታለሁ። ምንም ጥያቄ የለውም። ምክንያቱም ሚዲያው ነው ትልቁ ጉልበታችን ሊሆን የሚችል ከህዝብ ጋር ሊያገናኘኝ የምችል የፖለቲካ ባህሉንም ለመመስረት ትምህርትም ልንሰጥበት የምንችል መድረክ ሱ ስለሆነ እኔ አምንበታለሁ። የሚዲያ ክፍት መሆንና ሁሉም ዜጎች እንደዚህ አይነት በህገ መንግስቱ እንደ ተጠቀሰው የቴሌቪዥን፣ የሬዲዮ፣ የሌሎችም ማስ ሚዲያ ጋዜጦችም መካሄድ ይኖሩባቸዋል የሚል እምነት አለኝ። በሱ ምንም ጥያቄ የለኝም። በሁለተኛ ደረጃ የህዝባዊ ድርጅቶች በሰፊው የህዝብ ንቃተ ህሊና ለማሳደግ መንቀሳቀስ እንዳለባቸው ከፍተኛ እምነቴ ነው። በዚህ እምነቴ እኔ ለሚደረገው ነገር ሁሉ ድጋፌን ስሰጥ ኖሬ አለሁ። ኢትዮጵያ ውስጥ ባሉ መንግስታዊ ያልሆኑ ድርጅቶች በሰፊው እሳተፋለሁ። በእነዚህም መድረኮች ውስጥ ከዚህ በፊት በወጡት የህጎች ላይ ሰፊ ትንታኔ በመስጠት እና ትንታኔ ብቻ በመስጠት ብቻ ሳይሆን ደግሞ እነዚህ ነገሮች እንዲሻሻሉ ጥረት ለማድረግ እንሞክራለን። በሌላው በኩል ይሄ በሚዲያ በኩል ያሉ ወጣቶች እኔ የሚመስለኝ አንድ መፍትሄ ያለው ኢትዮጵያ ውስጥ አንድ የሚዲያ ካውንስል ባለመኖሩ ያ የሚዲያ ካውንስል በአባልነት የመዘገባቸው ጋዜጠኞችና ጸሀፊዎች ሊከላከል የሚችል ማህበር ካልተቋቋመ በስተቀረ እያንዳንዱ ግለሰብ በተወሰነ የወንጀል ሁኔታ በሚታሰርበት ጊዜ መንግስት የሚሰጠው ምክንያት የመጨረሻ የሆነ ወደ ኋላም መለስ ብሎ መመልከት የማንችልበት ይሆናል እና በተነሱት ጥያቄዎች ላይ መንግስት እነዚህን በሙሉ ክፍተት ምክንያቱም በሕገ መንግስቱ ላይ የተቀመጡና የተሰጡ መብቶች ናቸው። እነዚህ በቢል ኦፍ ራይትስ የተቀመጡት የመሰብሰብ፣ የመናገር ነጻነቶችን መጠበቅ ይገባቸዋል የሚል አቋም ነው ያለኝ። መልካም። የመጨረሻው እድል ፕሮፌሰር መሳይ ለእርሶ ነው። ቀደም ብዬ ለዶክተር ቆስጠንጢኖስ ያነሳዋቸውን ጥያቄዎች ጨምሮ እሳቸው ለርሶ ያነሱታል። ይሄ የሽግግር መንግስት የሚለው አዲሱን ሁኔታ ለመሸጋገሪያ የመጠቀሙ አቅጣጫ ስልጣን በወርቅ ማንኪያ እንደማስረከብ ነው እና የሚያዋጣ መሰረታዊ ትርጉም ያለውም አይመስለኝም ነው የሚሉት ከሱ ጀምሩልንና ወደ መጨረሻው ጥያቄ ሄዱ። እሺ እኔ አነጋገሬ ኢህአዴግን ስልጣን አስረክብ የሚል አይደለም። ሽግግር መንግስት ማለት ያልኩት ሁሉን የሚያቅፍ ሁሉን የሚያሳትፍ ማለት ኢህአዴግ ይብጣ ማለት አይደለም፣ ወይ ያስረክብ ማለት አይደለም። ስለዚህ አሁን እኔ አመለካከት መቆም ያለበት የተያዘው ፖሊሲ ማለት የማግለል ተቀናቀኖችን የማግለል ፖሊሲ እሱ ይቁምና በዛ መሰረት ከዛም አልፎ ከዛም አልፎ መንግስት ስልጣን ውስጥ እነዚህ ተቃዋሚ ኃይሎች እንዲሳተፉ ማድረግ ነው። ይህ ማለት ኢህአዴግ ይወርዳል፣ ኢህአዴግ ስልጣኑ ያስረክባል ማለት አይደለም ደግሞ አይ ኢህአዴግ የተመረጠ ነው። አሁን ያለው መንግስት ተመርጦ በፓርላማ ለፓርላማ ተጠሪ የሆነ መንግስት ነው እና እነዚህ እንዴት ከውጪ መጥተው መንግስት ሳይመረጡ ለፓርላማ ሳይመረጡ እንዴት ይሳተፋሉ የሚል ጥያቄ ስ በጣም አስቸጋሪም አይመስለኝም። በአንድ በኩልም ለምሳሌ ጠቅላይ ሚኒስትሩ ማንንም የመሾም ስልጣን አለው ለቁም አቅርቦ ማጸደቅ ነው እና በዚህ የተነሳ እነዚህ ሰዎች ምንም አይነት ተቀባይነት በህገ መንግስት እንግዲህ አነጋገር ተቀባይነት ሊያጡ አይችሉም እና የሚቻል ነገር ነው አሁን ገር ይፈለጋል ወይ ነው። ይሄም ደግሞ ደጋ አሁንም ደግሞ የምነግረው የለም፣ ይሄ የፍላጎትና ያለመፈለግም ነገር ብቻ አይደለም። ወይም የሀገር ጥቅም አለመውደድ ወይም መውደድ አይደለም። በሀገር ጥቅምም በአንዴት ጥሩ ነው። በራሱ በግሉ በፓርቲ ጥቅም ብንሄድ ለዘለቄታው ይሄ ነው የሚያዋጣው። ሁሉን ከማጣት ማለት እኔ ብቻ ለእኔ ብቻ ከማለት ሌላውንም አሳትፎ ያለችውን ይዞ ማቆየቱ ምሻል ይመስለኛል። አለዛ ሁሉንም ማጣት ይፈጠራል እና እንግዲህ ያልኩት የአስተዋይነት ጉዳይ ነው። አሁን ብዙ ጊዜ የምንናገረው ለምሳሌ የኃይለ ሥላሴ መንግስት እንዴት ወደቀ ስንል፣ የለም እንዲህ አድርገው እንዲህ አድርገው ቢሆን ኖር አይወድቅም ነበር። ትክክል ነው። እንደዛ እንደዛ ደርገው ቢሆን ኖር አይወድቅም ነበረ፣ ግን አላደረጉም። አደርጋለሁ ብለው ሲነሱ ነገሮቹ ሙሉ ከቁጥር ውጭ ነበሩ። ደርግ ለምን ወደቀ? ይህን ይህን አድርገው ቢሆን ኖር አይወድቅም ነበር። አዎ ትክክል ነው። ግን ያን ስላደረገ ነው የወደቀ። አሁንም ቢሆን ኢህአዴግ የለም ለምንድን ነው የምናደርገው? ለምን እናሳትፋለን? መውደቁ አይቀርም እና በሚወድቅበት ጊዜ ያኔ እንዲህ ባደረገ ኖሮ ማለታችን አይቀርም፣ ወይም ለየምስልውት ሰዎች እንዲህ ማለታቸው አይቀርም። ስለዚህ ሁሌ አማራጭ አለ፣ ይቻላል፣ አስተዋይነት ነው የሚጠይቀው። መሪ ማለት ደግሞ ይሄ ነው። እኔ ብዙ ጊዜ ጣብኩት መለሱ በተመለከተ ትልቅ መሪ መሆን መሆን መሆን ከፈለጉ ይሄን ነው ማድረግ ያለብዎት የዴሞክራሲን መሰረት አስቀምጦ ነው ብሄድ እንጂ ዝም ብሎ በአምባገነት መግዛት አይደለም። ምክንያቱም አያዛልቅም፣ የሚቆይ ነገር አይደለም። እየገነባ ያሉት ብዬ ስጋ ግሜ ሰፍ ያለው ትልቅነት ማለት ነው። እንደ ቢዝማርክ፣ እንደ አታቱርክ፣ እንደ ናፖሊዮን ማለት ቋሚ ነገር መስራት እና የሚያዛልቅ ከራስ በላይ ከራስ ጥቅም በላይ የሆነ ለዚህ ነው የእሳቸው ትልቅነትን የተመሳሪያ ውስጥ ማስገባው ለዚህ ነው ትልቅ መሪ አልነበሩም። ትልቅ መሪ ማለት የሚቆይ ነገር የሚሰራ ነው። ከሱ ያለፈ ከሱ ጥቅም ውጭ የሆነ የሚሰራ አምባገነንም ቢሆን አምባገነንም ቢሆን የወደፊቱን መስመሪያ ሲዛል እና ይሄን እንዲያደርጉ ነበረ፣ ግን አላደረጉም። አሁን ግን ሌላ ሌላ እድል ተፈጥሯል፣ ሌላ አጋጣሚ ተፈጥሯል። ይኸው ምንድን ነው እሳቸው ስለሌሉ ያለው ፓርቲ በዚ ሁኔታ መቀጠል ስለማይችል አሁን ያንን አስተዋይነት ይዞ የሚቻለውን ይደረግ፣ ለራሱ ጥቅም ሲል ነው። እና እዚህ ላይ ደግሞ አነገር እንትን ነው፣ ምሳሌ ማንም መንግስት ሽብርትን መቃወም መብቱ ነው። ይሄ ምንም ጥርጣሬ የለው። እና አሁን በሽብርተኝነት ተከሰው በየእስር ቤት የተተረወሩት ታጋዮች እነሱ እውነቱ ሽብረኛ ናቸው ማለት አይደለም። ይሄ እኮ ነው ችግራችን። መንግስት ነፃ ፍርድ ቤትማ ኖሮ ቀረበው እዛ ተከራክረው ቢሆን ኖሮ ሁላችንም ምንም ባላነሳ ጥያቄ ባላነሳ አልነበረ። የፍርድ ቤት ነጻነት የለም። የፍርድ ቤት ነጻነት እንዴት ነው የሚመጣው? በትዕዛዝ አይደለም፣ ዴሞክራሲያዊ ባህል ነው። ይሄ ጊዜ ይጠይቃል፣ ይሄ ችግር ይጠይቃል። መሰራት መጀመር አለበት። ፍርድ ቤቶቹ ነጻ እየሆኑ መሄድ አለባቸው። ይሄን ደግሞ ሊሆን የሚችለው የለም ፖለቲካ እዛ ውስጥ አይገባም ብሎ መንግስት ሲወስንና ወደ ሌላ አይነት አመለካከትና ግብ ሲሄድ ነው። ራሱ ጥቅም ሲል አሁንም ቢሆን አድማጮች ውይይቱ ማብቃት አለበት። ድህረ መለስ ኢትዮጵያ። የውይይቱ ተሳታፊዎች ያደምጣችኋቸው ፕሮፌሰር መሳይ ከበደ በዚህ በዩናይት ስቴትስ የኦሃዮ ክፍለ ግዛት የዴተን ዩኒቨርሲቲ የፍልስፍና መምህር፣ ዶክተር ቆስጠንጢኖስ በርሄ በአዲስ አበባ ዩኒቨርሲቲ የድኅረ ምረቃ ትምህርት ፕሮግራም የኅብረተሰብ ፖሊሲ ትምህርት መምህር ናቸው። እንግዶችን ለጊዜያቸው አመሰግናለሁ። ውይይቱ ይቀጥላል። አድማጮች የተሳተፉ ጻፉ ደውሎልን